ከንቲባ አራርሳ መርዳሳ ለዶይቼ ቨል እንደተናገሩት ታሳሪዎቹ መስከረም 24ና 25 በሰበታ ከተማ ረብሻ ላይ የነበሩ ፋብሪካዎችና መኪናዎችን ያቃጠሉ እንደዚሁም በቡድን ሆኖ መንገድ ሲዘጉ ነበሩ በሚል የተጠረጠሩ ናቸው። ተጠርጣሪዎቹ ሳይሆን ፕሮቴስት ናቸው። ያኔ መኪና ሲያቃጥሉ እና ፋብሪካ ሲያቃጥሉ አንድ ላይ ያኔን ለመመከት ተብሎ ያኔ የተያዙ ናቸው። አንድ ሺው ነው እንጂ ተጠርጣሪ ተብሎ በየቦታው በማረጃ የተያዙ አይደለም እና ወደ አሁኑ ተይዞ ተጣርቶ ከዛ ውስጥ ወንጀል የፈጸሙ ሰዎች ከተለዩ በኋላ ሌሎቹ እንዲለቀቁ የተደረገው ከሁለት ሳምንት በፊት በሰበታ ከተማ በነበረው አመፅ አስራ አንድ ፋብሪካዎችና ስልሳ ሁለት ተሽከርካሪዎች መቃጠላቸውን መንግስት ገልጾ ነበር። በድርጊቱ ተሳትፈዋል በሚል በእስር ላይ ከነበሩት ውስጥ ከግማሽ በላይ የሚሆኑት በአሁኑ ወቅት እንደተፈቱ የሚናገሩት ከንቲባው የቁጥር መረጃ ግን በእጃቸው ላይ እንደሌለ ያስረዳሉ። ትክክለኛ ቁጥሩን ማወቅ የሚፈልግ ከፖሊስ ማግኘት እንደሚችልም ይናገራሉ። የተወሰኑት ወዲያውኑ ተጣርቶ ተለቋል። የተወሰኑ ሰዎች ናቸው በጥርጣሬ የተያዙት። ከዛ ውስጥ ማረጃ የተገኘባቸው በህግ የሚጠየቁ፣ ማረጃ ያልተገኘባቸው ሰዎች ይለቀቃሉ። ይህ ማረጃ የተገኘባቸው እና ያልተገኘባቸው የሚለየው የሚመረምሮ ፖሊስ ነው። ፖሊስ ይህንን አጣርቶ ሲጨርስ ያው ለህዝብ ይፋ ያረጋል። የሚለቀቁ ሰዎችም እንዲለቀቅ ያረጋል እና ስለዚህ ይህንን ምርመራ እያካሄደ ያለው ፖሊስ ነው። ስንት ሰው ላይ ማረጃ ተገኘ፣ ስንት ላይ አልተገኘም የሚለው የመርማሪ ፖሊስ ጉዳይ ይሆናል። በቁጥጥር ስር ከነበሩት ውስጥ ከአርባ እስከ አምሳ የሚሆኑት ብቻ የሰበታ ከተማ ነዋሪ እንደሆኑ ና ቀሪዎቹ ከተለያዩ ቦታዎች የተሰባሰቡ እንደሆነ ከንቲባ ያብራራሉ። ሌሎቹ ከየ አካባቢ ለጥፋት ተደራጅተው የሚንቀሳቀሱ፣ ሌሎቹ ለስራ ፍለጋ ተብሎ ከገጠርም ከሌሎች የክልል ከተሞች ወይም የዞን ከተሞች እዚህ እንደ ከተማ ተሰብስበው ያሉት ና በየፋብሪካው ና በቀን ሰራተኝነት ስራ ላይ የተሳተፉ ወይም ሌሎቹ ደግሞ ስራ ፈላጊዎች ናቸው። በኢትዮጵያ በየ አካባቢው እየተደረጉ ያሉ ተመሳሳይ ስራዎችን የሰብአዊ መብት ተሟጋቾች ይኮንናሉ። ህግና ስርዓትን ለማስፈን በሚል በጸጥታ ኃይሎች የሚደረጉ መብት ጣሽ እርምጃዎች መረጋጋትን የማምጣት እድላቸው የመነመነ ነው ሲሉ የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዋች የኢትዮጵያ ተመራማሪ ፌሊክስ ሆርን መተቻታቸውን አሶሴትድ ፕሬስ ዘግቧል። ከንቲባ አርሳ ግን እስር መፍትሄ የሚሆንበት ጊዜ አለ ይላሉ። እስር መፍትሄ የሚሆንበት አለ፣ የማይሆንበት አለ። ዝም ብሎ በተቃውሞ ላይ የተሳተፉ ሰዎች እስር መፍትሄ አይሆንም። ጥያቄያቸውን በውይይት መፍታት ነው። ያደረጉት ህግን የጣሱ ከሆነ እሱን የማስረዳት የማሳመን ነው። ሌሎች ስርዓት ወጣቶችን አሳምነው ወደ ስራ እንዲገቡ ማድረግ ነው። በተጨባጭ ተደራጅተው ወንጀል የፈጸሙ ደግሞ መፍትሄ የሚሆነው በፈጸሙት ወንጀል ልክ በህግ ሲቀጡ ነው። ስለዚህ ሁሉም ሰዎች እዚያ ውስጥ የተሳተፉት በህግ ወይም በእስር መማር ይችላሉ ተብሎ ሳይሆን ሌሎቹ ወንጀል የፈጸሙት በህግ ይማራሉ። ሌሎቹ ግን ተምሮ ከዛ ድርጊት እንዲመለሱ ፊት ተደራርጎ የሚለቀቁ ይሆናሉ። በኢትዮጵያ ህዝባዊ ተቃውሞ በተቀሰቀሰበት ባለፈው አንድ ዓመት ውስጥ በብዙ መቶ የሚቆጠሩ መገደላቸውንና በሺዎች የሚቆጠሩ ሰዎች መታሰራቸውን የሰብአዊ መብት ተሟጋቾች ሲገልጹ መቆየታቸው ይታወቃል።